የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ የምሽቱ መሰናዷችንን ጀምረናል። ዛሬ ቀኑ እሁድ የካቲት 13 2012 ዓ ም ነው። ሳምንቱን ሙሉ ካሰማናችሁ መሰናዶች የተመራረጥናቸውን በድጋሚ የምናስደምጥበት ሰዓት ላይ እንገኛለን። ችኛ መኪና ውስጥ እየነዳ ሲሄድ ማስክ አርጎ ነው የሚሄዳው። ማስክ መልበሱ እንደ የሆነ ደስታ መከላከያ ክትባት ያደረገ ይመስል ማስክ አርጎ ግን በጅ ሲጨባበት ታየዋለች ማስኩ በእጁ ሲነካካው ታየዋለች። እጁ ሳይታጠብ ሌሎች ነገሮች ሲያረክ ታየዋለች። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት። በጤና ሚኒስቴር የሕክምና አገልግሎት ዳይሬክተር ጀኔራል አቶ ያዕቆብ ሰማን ናቸው። የአፍንጫና አፍ መሸፈኛ ማስክ አጠቃቀምን በተመለከተ ማብራሪያ ሊሰጡን አብረውን ያመሻሉ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናዳናቸውን ብዙ ፕሮግራሞች ታዳምጣላችሁ። የዕለቱ መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለው። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን አቀናጅተን ነው። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? በዚሁ ከቀጠለ ማን ይጎዳል? ጉዳዩ በቀጥታ የሚመለከተው የጤና ሚኒስቴር ባለሙያ መድቦ በእነዚህ ጉዳዮች ላይ ማብራሪያ ሰጥቶናል። እንደሚከተለው ተሰናድቷል። በኢትዮጵያ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ በተረጋገጠ ዕለት የአፍና የአፍንጫ መሸፈኛ ማስክ ለመግዛት ሰዎች በብዛት ወደ መሸጫ መደብሮች ሲሯሯጡ ታይተዋል። ነገር ግን ወዲያውኑ ከገበያ ላይ መጥፋቱን ያለውም በከፍተኛ ሁኔታ ዋጋው መጨመሩን ለግብይት የወጡ ተጠቃሚዎች ነግረውናል። ለመሆኑ የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው ስንል ጤና ሚኒስቴር ስልክ ደውለን ጠየቅን። ጤና ሚኒስቴር ተገቢው መረጃ ለሕዝብ ለማድረስ የሚያስችል አሰራር ነድፈናል፣ ሲል የጤና ሚኒስቴር የሕክምና አገልግሎቶች ዳይሬክተር ጀኔራል አቶ ያዕቆብ ሰማን እንዲያብራሩን መደበልን ጥያቄያችንንም ለእርሳቸው አቀረብን። የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? አቶ ያዕቆብ ያብራራሉ። መጀመሪያ ማስክ ማን ነው መጠቀም ያለበት የሚለው ሁሉም ሰው ቢያውቀው ደስ ይለኛል። ማስክ እንዲጠቀመው የሚፈለጉ ሶስት አይነት ግሩፕ ሰዎች አሉ። አንደኛው ይሄ ማስክ እንዲጠቀም የሚፈለገው ታመመ ሰው ወይም ደግሞ በዚህ የተጠረጠረ ሰው የሚያክመው የጤና ባለሙያ ነው። ማስክ እንዲለብስ የምንጠብቀው ማለት ነው። ሁለተኛው ይሄን ማስክ እንዲለብስ የምንጠብቀው በዚህ ቫይረስ የተጠቃን ሰው ወይም ደግሞ ተጠቅቷል ተብሎ የሚጠረጠረም ሰው የሚያግዝ የሚንከባከው የቤተሰብ አባል ካለ ወይም ደግሞ ቤታችን ውስጥ በዚህ ቫይረስ የተያዘ ሰው ወይም ደግሞ የተጠረጠረ ሰው ካለ ቤታችን ውስጥ ለሱ እንክብካቤ የሚያደርግ ሰው ካለ፣ ሶስተኛው በዚህ ቫይረስ የተያዘ ወይም የተጠረጠረ ሰው ግለሰብ እራሱ ወይም ደግሞ በዚህ ቫይረስ ተይዤ አለሁ ብሎ የሚጠረጥር ምልክቶች ፊት ያልናቸው የማሳል የማስነጠስ እና ሌሎች ምልክቶች ያሉት ሰው ከሆነ፣ እነዚህ ሶስት ሰዎች። በሽታ የሚተላለፈው እስካሁን ድረስ በዓለም ጤና ድርጅት የተረጋገጠው ሲያስለን ወይም ሲያስነጥሰን ከእኛ በሚወጣው የድሮፕሌት የምንለው በስናን በስናዋል ይተላለፋል ተብሎ የሚታሰበው። ስለዚህ ይሄን ለመገደብ እነዚህ ሰዎች እንዲለብሱ ኤክስፔክት እናደርጋለን ማለት ነው። ሁለተኛ ይህን እንግዲህ ስንለብስ የመያዝ እድላችን ይቀንሳል ነው። ስለዚህ የሚቀንሰው መቼ ነው የሚለው በደንብ ማወቅ ያስፈልጋል። ስለዚህ አሁን አሁን ደብዶች እስካሁን ባስቀመጠው መመሪያ መሰረት ሌላ በዚህ በስታ የተጠቀሰው አንድ ሜትር ርቀት ውስጥ ሆኖ ሲያስል ሲያስነጥስ ካለን ነው ሪስኩ በጣም ሀይ ተብሎ የሚታሰበው። ስለዚህ ይህን አይነት ካለን የማናውቀው ህዝብ ስብስብ ውስጥ ስንገባ ብዙ ሰው የተሰበሰበበት ቦታ ካለ እርግጠኞች ያልሆንበት ቦታ ካለ ይህን ማስክ ብንለብስ ተገላጭነቱ ሊቀንስ ይችላል ማለት ነው። እንግዲህ ሳይንቲፊክ መሆን አለ። አሁን ግን እኛ ሀገር ጋር ግን ያለው አንዱ ዝም ብሎ መኪና ውስጥ ራሱ ብቸኛው መኪና ውስጥ እየነዳ ሲሄድ ማስክ ለብሶ ነው የሚሄደው። ማስ መልበሱ ልክ የሆነ በሽታ መከላከያ ክትባት ያደረገ ይመስል ማስክ አርቆ ግን በእጁ ሲጨባበጥ ታየዋለሽ። ማስኩ በእጁ ሲነካከብ ታየዋለሽ። እጁ ሳይታጠብ ሌሎች ነገሮች ሲያደርግ ታየዋለሽ። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት ነው። ለምንድን ነው? አንደኛ ማስክ አረች ማስክ መነካከት አይቻው ነው። ተነካካሽ ሪስኩ ራሱች ጋር ነው የሚመጣ። ምክንያቱም ረጅም ሰዓት እዛ ውስጥ የቆየ ነገር ካለ ወደ እጅሽ አምጥቶች የባለስ ክስቱና የሚገብል ሁለተኛ፣ እሱ አድርግ ያለው ይከላከለኛል የሚል የምን ሜንታሊቲ ማይንሴት ይፈጥር ከሆነ ሌሎች ዋና ዋና ከደብሌችው የትኛውም ሳይንቲስት አሁን ባለው ደረጃ ዋናው መከላከያ መንገድ የራስን በተለይ የእጅን ንጽህና መጠበቅ ነው። የእጅን ንጽህና መጠበቅና እጅን በደንብ መታጠብና እጅን ባልታጠበ እጅ፣ አፍ፣ አፍንጫ፣ አይን አለመነካት፣ ይህኛው ግን ዋናው መከላከያ መንገድ ነው። ሰው ሰዎች ማስክ አድርጌያለሁ ብሎ ማስክ እንደሚከላከላቸው አስማርገው እነዚህ ፕሪቨንቲቭ ወይም ደ መከላከያ መንገዶች ፕራክቲስ ማያደርጉ ከሆነ ነገሩ የተገላቢጦሽ ይሆናል። ማስክ ማድረጉ ስጋት ነው እንጂ የሚሆነው መከላከያ አልሆነም ማለት ነው። ስለዚህ እያንዳንዱ ማስክ ለማድረግ የሚወስን ሰው ማስኩን ከማድረጉ በፊት ከላይ በተዘረዘሩት ሁኔታዎች ውስጥ የሚገኝ ስለመሆኑ ማረጋገጥ እንዳለበት አቶ ያዕቆብ አስረግተው ይናገራሉ። ሌላውን ምክንያት ደግሞ ያስረዳሉ። ሌላኛው ይህን ወረሽን የኢትዮጵያ ብቻ አይደለም የዓለም ነው። የዓለም ነው ማለት እነዚህ ማስክ የሚያመርቱ ፋብሪካዎች ኢንዱስትሪዎች ኢትዮጵያ የሚሆኑ ሌላ አፍሪካ ሀገር የሚሆኑ ቻይና የሚኖሩ ህንድ የሚኖሩ አሜሪካ የሚኖሩ ሁሉ ቦታ ይህን የማስክ ፍላጎት አለ። ምክንያቱም ይህን አገልግሎት የሚሰጡ በሚሊዮን የሚቆጠሩ የጤና ባለሙያዎች ሊያገኙት ይገባል። በመቶ ሺዎች የሚቆጠሩ የተጠቁ ሰዎች ይህን ማስክ መንበስ አለባቸው። በሽታ እንዳያስተላልፉ የተጠረጠሩ ሰዎች ይህን ማስክ መንበስ አለባቸው። በበሽታው ምክንያት ደግሞ የፋብሪካዎች የማምረት አቅም ወርደዋል ምክንያቱም አንድ ባለሙያ የተያያዘ ፋብሪካ ያለው ሰው ባለሙያዎቹ በሙሉ ኳራንታይን ያደርጋል ስለዚህ የማምረት ሂደቱ ሊቆምም ሊስተጓጎልም ይችላል ሆነዋልም አሁን በአለም ላይ ስለዚህ ይሄ ማስክ እጥረት እንደ አለም አለ ስለዚህ ማስክ እጥረት ባለበት እኛ ምንም በማይጠቅመን መንገድ ለብሰን የምናበላሸው ከሆነ ነገ የምንፈልግበት ሰዓት ይመጣል ቤተሰባችን ውስጥ በዚህ በሽታ የተጠቃ ሰው ይመጣል። እዛም ማስክ ያስፈልጋል። በውድ ምዛ እንኳ ብድን አናገኘው እንችላለን ገበያ ውስጥ። ሁለተኛ የጤና ባለሙያዎች እኛን ሲረዱ መጎዳት፣ መሞት ወይም ደግሞ በሽታው ላይ መያዝ የለባቸውም። በዚህ እነዚህ የጤና ባለሙያዎች ማስክ አጥተው በዚህ ችግር የተጠቃ ሰው ማከም አለመቻል የለባቸውም። ስለዚህ ማህበረሰባችን ማስክ ሲጠቀም ዛሬ ለምሳሌ ቅዳሜ የነበረው እሁድ የለም። ዛሬ ግጣይ ጥቂት ነው ያለው። ቅዳሜ ቀን አንድ ፖዘቲቭ ተገኘ የተባለ ቀን ሰዎች ከምንም ነገር በላይ በየ ቦታ ማስክ ሲፈልጉ ነበር። እኔ ላይ ከመቶ በላይ ስልክ አስተናግጃለሁ ብዬ አስባለሁ። ከቤተሰብም ከቅርብ ጓደኛ ማስ እያንዳንዱ ሰው እያስተማርኩኝ ነው አልኩት። እንዲህ ነው፣ እንዲህ ነው፣ እንዲህ ነው፣ እንዲህ ነው። ስለዚህ ይህ ይህ የመድንገት ስሜት አለመረጋጋት ስሜት በስታው ለመከላከል አያግዝም። በሽታው ለመከላከል ለመቆጣጠር የሚያግዘን መተባበር፣ ጥንቃቄ ማድረግ፣ የበሽታውን ባህሪ ማጥናት፣ በምንድን ነው የሚተላለፈው፣ በምንድን ነው የምንከላከለው ብሎ ብዙ ጥሩ ጥሩ ባህሎች አሉን። ኢትዮጵያ ውስጥ ለምሳሌ ኖሮ የሚል ሰላምታ አለን። ግዴታ እጅ መጨባበጥ ማንዳቶሪ ላይ ሆን ይችላል፣ ግዴታ ላይ ሆን ይችላል። ከዚህ ንክኪዎችን መቀነስ፣ ጥግግቶችን መቀነስ፣ ሰው የተሰባሰብበት ቦታ መቀነስ፣ ቤት ሆኖ ሰላት መስገድ፣ ቤት ሆኖ ጸሎት ማድረግ እነዚህ እነዚህ ነገሮች ማድረግ ዘመናዊነት ነው። በአሁን ሰዓት ይህን በሽታ መጥቶ በህብረተሰባችን እንዳይጎዳ ቤተሰባችን እንዳይገባና ምንወደው ሰው እንዳያሳጣን በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ ይሄ ግን ጥንቃቄ ማለት ማስክ መልበስ ማለት ግን አይደለም። ህብረተሰቡ የፊት መሸፈኛውን ጥቅም ከተረዳም ሊተባበር እና እገዛ ሊያደርግ ይገባል ይላሉ። ማስክ መልበስ ያለባቸው ሰዎች እንዳያጡት መከላከል ነው ያለብን። እንደውም አላግባብ የሚሸጡ ሰዎች አላግባብ የሚጠቀሙ ሰዎች ነው። ይሄ ለጤና ባለሙያ ነው መሆን ያለበት። ይሄ በበሽታው ለተጠቃሰው ነው መሆን ያለበት። ይሄ በበሽታው የተጠረጠረ ወይም የተጠቃሰው ለሚያግዝ ለሚንከባከብ ቤተሰብ ነው መሆን ያለበት ብሎ ሁላችንም አንድ ላይ ሆነን ይህን መጥፎ ጊዜ ብዙ ሰው ሳይጎዳብን ብዙ የምንወጣቸው ሰዎች ሳያሳጣን አንድ ላይ ሆነን ብንሰራ በጣም በጣም ብዙ ሳይጎዳን መቆጣጠር እንችላለን ብዬ አስባለሁ። ባለው በመንግስት ኮሚትመንት፣ በጤና ሚኒስትር ኮሚትመንት፣ በጤና ባለሙያዎቻችን አሁን በምናየው ተነሳሽነት፣ ማህበረሰቡ በጣም የተባበረ ነው። መረጃ እየሰማ ነው፣ እየጠየቀ ነው። በጣም ጥሩ ነው። በዚህ ቀጥሎ በተለይ ወጣቶች ሰዎችን የማይችሉ ሰዎችን በማገዝ ማስገዝቶ በመስጠት ሳይሆን ሰዎች ውሃ እንዲያገኙ እጃቸውን እንዲታጠቡ አቅም የሌላቸው እጅ መታጠቢያ ሳሙና፣ ፈሳሽ ሳሙናዎች፣ ሌሎችም ጤና ገብ በመስጠት ይህን መጥፎ ጊዜ እንድናልፈው እንግዲህ እንደ አንድ ኢትዮጵያዊ ጠይቃለሁ ማለት ነው። በከተማ ውስጥ የተከሰተውን የማስክ እጥረት ለመቀነስ በሚል ግለሰቦች በራሳቸው በመስፋት እያከፋፈሉ እንደሚገኙ ጠቅሰን በእንዲህ ያለ ሁኔታ የሚመረቱ ማስኮች ጥራታቸው የተጠበቀ ነው ወይ ብለናቸዋል። አቶ ያዕቆብ ጋርመንት ምን በለው ወይም ደግሞ ሎካል ፋብሪካ ምን በለው ሊመረት ይችላል ግን ሲመረት የፒሪፊኬሽን ወይም ደግሞ የማጣራት ሰዎቹ ሳይጨናነቁ ኦክሲጂን ወደ ውስጥ የማስገባት የማስወጣት አቅሙ እንግዲህ ሬጉላቶሪ አካል አለ። ኢትዮጵያ ውስጥ ኤፍ ዲ ኤ አለ። ጋዝ ሬጉላተሪ ኤጀንሲ አለ። እዚህ በሱ ሊረጋገጥ ይገባል። ይሄ ታሰበለት አላማ የሚያደርግ ነው ወይ ተብሎ ተረጋግጦ ፊት ነው ከተባለ ሩ ሊመረት ይችላል። ይህንንም ኦብጀክሽን የለንም። ሁለተኛው እኛም ትናንትና ወዳ ሀገር ውስጥ ያሉ የጤና ተቋማት ፋርማሱቲካል ኢንዱስትሪዎች፣ እና ጋርመንቶች አግኝተናቸው ነበር ይሄን በሽታን የመከላከል ሁኔታ እንዴት ሊያግዙን እንደሚችሉ ማለት ነው። ስለዚህ እንግዲህ የጋርመንቶቹ ቡድን የተለያዩ አስተያየቶች አምጥተውልናል። አንደኛው ሽ ማስክ ማምረት እንችላለን፣ የሚል ሁለተኛ፣ ጋወን ማምረት እንችላለን። ሶስተኛ ሲቱ ባለሙያ ሲያክሙ የሚለብሱት ሲቱ አለ አይደል? እሱ ማምረት እንችላለን። የተለያዩ ኦፈር የሰጡን ገርመንቶች አሉ። ስለዚህ ይህን ኦፈር መስጠታቸው በጣም አመስግነን ባለሙያዎች መድበን ይህን ወርካውት እያደረጉ ነው። ከኛ ይህን ይህን የሚከታተል የሚያስተባብር አንድ ቡድን አለ ሚችል ጤና ሚኒስትር ውስጥ ማለት ነው። አቶ ያዕቆብ በመጨረሻ መልእክታቸውን የደመደሙት ማህበረሰቡ ማስክ ለመግዛትና ለማጥለቅ ራሱን አስጨንቆ ከመሯሯጥ ይልቅ ለጊዜው ማህበራዊ ቅርርቡን በመግታት እንዲሁም የእጆቹን ንጽህና በሚገባ መጠበቅ ላይ ትኩረት እንዲያደርግ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። ትላንት የተንቀሳቃሽ የስልክ ጥሪ ያደረጉ ኢትዮጵያውያን በሙሉ ስለ ኮሮና ቫይረስ የጥንቃቄ መልእክቶችን ሲያዳምጡ ውለዋል። ሰዎች ስልክ ሲደውሉ የሚሰሙት የጥሪ ድምፅ የኮሮና ቫይረስ የጥንቃቄ መልእክት እንዲሆን ያደረገው ኢትዮ ቴሌኮም አርባ አምስት ሚሊዮን ደንበኞችን ለመድረስ ማሰቡን ዋና ስራ አስፈጻሚዋ ፍሬወት ታምሩ ለአሜሪካ ድምፅ ተናግረዋል። የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ አካባቢዎች በተለያዩ መንገዶች መረጃ በሚያገኙበት ሁኔታ ላይ ውይይት መደረጉንም ዋና ስራ አስፈጻሚዋ ጠቁመዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሮ ፍሬ ህይወት ታምሩን ያነጋገረው እስክንድር ፍሬው ተከታዩን ልኳል። ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖረ ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ አድርጉ የምን ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበት ራስዎንና ወገኖን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል። በጣም አመሰግናለሁ ስለ ጊዜዎት፣ ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ። በቅድሚያ በኮሮና ቫይረስ ዙሪያ ግንዛቤ የሚያስጨብጥ አዲስ አገልግሎት ጀምራችኋል። እስቲ እሱን ያብራሩልኝ መጀመሪያ። ጤና ይስጥልኝ። ልክ እንደ መልእክቱ ማለት ነው በስልኩ ላይ እንደሚሰማው። አዎ ለሁላችንም ጀመርነው። የግንዛቤ ለመፍጠር ነው ወይም በኮሮና ቫይረስ ስርጭትን ለመግታት ተገቢ ጥንቃቄ ማህበረሰባችን እንዲያደርግ በሌሎች ሚዲያዎች ከሚደረገው ግንዛቤ መፍጠር ስራዎች በተጨማሪ እያንዳንዱን ደንበኛ ደግሞ ያው አሁን ኢትዮ ቴሌኮም አርባ አምስት ሚሊዮን ደንበኞች አሉ። ስለዚህ በአብዛኞቻችን በምናደርጋቸው የስልክ ልውውጦች ይሄንን የግንዛቤ ማስጠበቅ ወይም ደግሞ መፍጠር ስራ ብንሰራ እኛም የበኩላችን አስተዋጽኦ እናደርጋለን ብለን ነው። አውትባውንድ ይባላል። ያው ሌላ ጊዜ ጥሪ ስታደርጉ ቢፕ ቶን ነው የነበረው አይደለ? ታስታውሰዋለህ ብዬ አስባለሁ። አሁን ደግሞ ያደረግነው ስለዚህ ወዲያኛው በምንደውልለት በኩል ያለው ወገን እስከሚያነሳ ድረስ ይሄንን የግንዛቤ ማስጨበጫ ወይም ደግሞ ልንወስዳቸው የሚገቡ ጥንቃቄዎችን ነው የሚያስቀመጥ ነው። በድምጽ መልእክት ማለት ነው። የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖረው ያድርጉ። ከዚህ በተጨማሪም አራት አራት ላይ እንደዚሁ እየደወልን አንዳንድ ጊዜ ያው ለመጀመሪያ ጊዜ ስለሆነ ይህንን አገልግሎት ስናስጀምር ደንበኞቻችን እስከሚገነዘቡ ድረስ ጥሪውን ላይ መልሱት ይችላሉ በሚል ሁሉንም አማራጮች ነው እየተጠቀምን ያለ ነው። አንደኛው ጥሪው ማለት ነው። ሌላኛው ደግሞ አራት አራት አራት ቁጥር ላይ ደግሞ እኛ ፑሽ እያደረግን ከኛ በኩል እየደወልን እናንተ ደውላችሁ እኛ እየደወልን ደግሞ እንደዚሁም ከትናንትና ጀምረን እሱም ላይ እንደዚሁ ስራ እየሰራ ነው። እየላክን ነው። ዛሬም ጥሪ እየላክን ነው ለደንበኞቻችን ያለ ነው ማለት ነው። ከዛ በተጨማሪ አራት አራት ላይም ስትደውልም እንደዚሁ ያንን ድምፅ የተቀረጸውን ድምፅ ታገኘዋለህ ማለት ነው። ለግንዛቤ ማስጨበጫ ብለን ወይም ደግሞ ስርጭቱን ለመግታት ልንወስዳቸው የሚገቡ ጥንቃቄዎች ላይ መልእክት እያስተላለፍን ነው የምንገኘው ማለት ነው። ምን ያህል ደንበኞችን ወይም ኢትዮጵያውያንን እንደርሳለን ብላችሁ ታስባላችሁ? አሁን በአጠቃላይ በጀመራችኋቸው አገልግሎቶች እንግዲህ አርባ አምስት ሚሊዮን ደንበኛ አለን ሲባል፣ ወይዘሪት ፍሬወት አንዳንዱ ምናልባት ሁለት ሶስት ስልክ ያለውም ተቆጥሮ ሊሆን ይችላል የሚል አለ እና ምን ያህል ሰው እንደርሳለን ብላችሁ ታስባላችሁ ነው እንግዲህ አሁን ትላንት እንኳን ዛሬ ባደረግ ነው በሚሊየንስ ነ የደረስ ነው። ከቅርብ ሰዓት በፊት ያለኝ መረጃ ማታ ላይ ስለመከታተል እንደዚሁም መረጃውን እናደርሳችኋለን። እኛ የምንልከው እንግዲህ ጥሪ ሁሽ የምናደረግላችሁ ወደ እናንተ አለ። እያንዳንዱ ደንበኛ ደግሞ አንዱ ደንበኛ ወደ ሌላኛው ደንበኛ በሚያደርገው ጥሪ መካከል ደግሞ ያስቀመጥነው ድምጽ አለ እሱም እንደዚሁ የራሱ ሚና ይጫወታል። ከዚህ የተጨማሪው ኮል ሴንተራችን ኮንታክት ሴንተራችን ላይ ዘጠኝ ዘጠና አራት ላይ ሲደወል ደንበኞች ጥሪውን ማዕከሉን እስከሚደርሱ ዌይቲንጉንም እሱን አድርገነዋል። ስለዚህ ባሉት አማራጮች ሁሉ ደንበኞች ጥሪ ስልክ ልውውጥ ሲያደርጉ ይሄንን የግንዛቤ ማስጨበጫ ወይም ደግሞ ሊወሰዱ የሚገባ ጥንቃቄዎችን መረጃ እንዲያገኙ ነው እያደረግን ያለ ነው። ስለዚህ እስካሁን ድረስ በአማርኛ ነው መልዕክቱን እያስተላለፍን ያለ ነው ዌይቲንግ ላይ እያጠናቀቅልን ያለ ነው። አሁን እሱንም እንደዚሁ መጠበቂያ ላይ ማለት ነው። መጠበቂያ ላይ በአፋን ኦሮሞን፣ ትግርኛ እንደዚሁ፣ ሶማሌኛ እኛ ኮንታክት ሴንተር ላይ ወይም ኮል ሴንተራችን ማለት ነው አራት ቋንቋዎች ስላሉን እነሱንም እንደዚሁ እያስተረጎምነን ያለ ነው እና ለመድረስ እየሞከርን ያለነው ነው። እንግዲህ ሁሉም ደንበኞች የቴሌኮም ደንበኞች በሚያደርጉት የቴሌኮም ትራንዛክሽን ወይም ልውውጥ ይሄንን የግንዛቤ ማስጨበጫ እንዲደርሳቸው ለማድረግ ነው ጥረት እያደረግን ያለ ነው። አርባ አምስት ሚሊዮን ወይስ በሚሊዮኖች አርባ አምስት ሚሊዮን ደንበኛ ጠቅላላ በቀን ጥሪ ያደርጋል ማለት አይደለም። የዛሬን ጥሪ ምን ያህል ጥሪ እንደተከናወነ ማታ ላይ ዳሽቦርድ ስላለን እንነግራችኋለን። ያ ሁሉ ጥሪ ይደርሰዋል ማለት ነው። ወይም ጥሪ ያደረገ ሁሉ በቀን ሁለቴም ሶስቴም ነው፣ አንድ ጊዜ ብቻ አይደለም ይህንን መረጃ እያገኘ ያለው እና ጥሩ ነገሩ ለማዳመጥም ብሎ ደንበኞች እየደወሉ እንዳሉ አስተያየቶችን ሰጥተውናል፣ ሰምተናል። ጥሩ ነው። ስልክማ ያነሱ ሰዎችን ሁሉ መቀየም አቁመዋል። መልእክቱን ሰምተው ይዘጋሉ ቢያንስ በጣም እናመሰግናለን። በዚህ አጋጣሚ ሁላችንም ያው እየተባበርነን ያለ ነው። በጣም ጥሩ ነው ብዬ ነው የማስበው፣ እና ሌሎችንም ቴክኖሎጂ የሚፈቅድልን አማራጮችን ሁሉ እየተጠቀመ ሕብረተሰባችን መረጃ እንዲደርሰው እናደርጋለን። በደንብ ይሄንን ካሰራጨን በኋላ ደግሞ ቀጣይም ሊወሰዱ የሚገባ ከጤና ሚኒስቴር የሚወጡ መረጃዎችንም እንደዚሁ እየወሰድን በቀጣይም አብዴት እያደረግን መረጃ የምናደርስ ይሆናል ማለት ነው። የመጨረሻ ጥያቄ ላድርገው። የዘሪት ፍሬወት ምዕራብ ኦሮሚያ አካባቢ እንግዲህ መንግስት እየወሰደ ባለው እያካሄደ ባለው የሚሊተሪ ኦፕሬሽን ምክንያት ወይም እንግዲህ የጦር እንቅስቃሴ ምክንያት የተቋረጡ የቴሌፎን እንዲሁም የኢንተርኔት አገልግሎቶች አሉ። አሁን ሁኔታው ለየት ያለ ሁኔታና ጥንቃቄ የሚጠይቅ ስለሆነ መልእክትም ለማስተላለፍ ከዚህ አንጻር እየተካሄደ ያለው ውይይት አለ። ያ ሁኔታ መጤን እንዳለበት እስክንድር እንደምታስታውሰው እንግዲህ በዛ አካባቢ ያለው የቴሌኮም አገልግሎት የተቋረጠው በአካባቢው ከነበረው የጸጥታ የደህንነት ጋር ተያይዞ ያሉ ችግሮችን መንግስት እነሱን ለመቅረፍ በሚወስዳቸው እርምጃ ነው አገልግሎት የተቋረጠው ማለት ነው። ስለዚህ በቅርቡም እንግዲህ የኮሮና ቫይረስ እንደተከሰተ በዛ አካባቢ መረጃ ለማግኘት ህብረተሰቡ እንዳይቸገር ውይይት አድርገናል። በተለይም የኦሮሚያ ክልል መንግስት አስፈላጊ የሆኑ ነገሮች ሁሉ እንዳዘጋጀና በቅርብ ህብረተሰቡ መረጃ የሚያገኝበትን በሬዲዮም፣ እንደዚሁም በቴሌቪዥን ሌሎችንም ደግሞ ሴንተሮች እንዳቋቋመ መረጃው አለኝ። ተወያይተናል። እንደምታውቁት እንግዲህ ሌላኛውን ችግር ቀደም ብሎ የተከሰተውን ችግር ለመፍታት ተብሎ የተደረገ ስለሆነ እንዴት አድርገን ንፍቷ ቢሆን ተወያይተንበታል፣ ማለት ነው። እንዲሁ ዝም ብለን አላለፍንም። እስካሁን ግን ቴሌኮም ሰርቪሱን ለመክፈት የሚያስችሉ ሁኔታዎች ላይ አልደረስንም ይስተካከላሉ ብዬ አስባለሁ። ሁሉም የሚመለከታቸው አካላት ግን ጉዳዩን ትኩረት ሰጥተው በዛ አካባቢ መረጃ ጥራት እንዳይኖር እየሰሩ ናቸው ያሉት ይሄንን በደንብ አውቃለሁ። ወይዘሪት ፍሬወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች አመሰግናለሁ። መልካም ጊዜ። ጤና ያስብልኝ። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪዮ መሰናዶ ነው። ተከታዩ ዘገባም ከዚሁ ከኮሮና ቫይረስ ጋር የሚያቆየን ጉዳይ ይሆናል። የአማራ ክልል መንግስት ለኮሮና ቫይረስ መከላከያ የሚሆን የ150 ሚሊዮን ብር ጊዜያዊ በጀት መመደቡን አስታወቀ። ቫይረሱን ለመከላከልም የተለያዩ የህብረተሰብ ክፍሎችን ያሳተፈ አምስት ቴክኒካል ግብረ ኃይል ማቋቋሙንም ገልጿል። ዘጋቢያችን አስቴር ምስጋናው ከኮሮና ቫይረስ ጋር በተያያዘ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ከአማራ ከጤና ቢሮና ከአማራ ክልል ህብረተሰብና ጤና ኢንስቲትዩት ጋር በጋራ የሰጡትን መግለጫ ተከታትላ ዘገባ አሰናድታለች። የግብረ ኃይሉ ሰብሳቢ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ አበበ ከሚያብራሩበት ዘገባው ይጀምራል። ጤና ጥበቃ ቢሮ ጨምሮ ሌሎችን ቢሮ ኃላፊዎች በሙሉ ያካተተ እንዲሁም ደግሞ የግል ተቋማት ተወካዮችን፣ አጠቃላይ ማህበረሰቡን ለመድረስ የሚያስችሉን የማህበረሰብ ክፍሎች ተወካዮችን ያካተተ ግብረ ኃይል ተዘጋጅቷል። በዋናነት በአምስት የቴክኒክ ግብረ ኃይሎች አሉ። በዚህ ግብረ ኃይል ስር የተዋቀሩ አንደኛው የቴክኒክና የበጀት ቡድን ሁለተኛው የስለ በሽታው አጠቃላይ ያለበት ሁኔታ በየጊዜው አብዴት የሚያደርግ የሰርቬላንስ ቡድን ለማህበረሰቡ ስለ በሽታው ምንነት የሚመለከታቸውን ባለሙያ ማብራሪያ እንዲሰጡ የሚያደርግ የኮሚኒኬሽን ቡድን ሌላኛው የበሽታው ቢከሰት የመለያ የሚያደርግ ህክምና የሚሰጥ የኬዝ ማኔጅመንት ቡድን በአጠቃላይ እና አምስተኛው አሁን በቅርብ የሀብት አፈላላጊ ቡድን እንደ አማራ ክልል መንግስት ለዚህ ዓለም አቀፍ ወረርሽኝ ለመከላከል የሚሆን የመነሻ ወ 50 ሚሊዮን ብር መድበናል። የበሽታው ሁኔታ እየታየ ደግሞ አስፈላጊውን በጀት ለመመደብ ክልሉ ቁርጠኛ ነው። በአማራ ክልል በኮሮና ቫይረስ ተጠርጥረው ምርመራ ከተደረገላቸው ስድስት ሰዎች መካከል አራቱ ነፃ ሲሆኑ የሁለቱ ውጤት ገና በመጠባበቅ ላይ መሆናቸውን የገለጹት ደግሞ የግብረ ኃይሉ አባልና የጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው። ከዚህ ቀደም በአውሮፕላን ማረፊያዎችና በመተማ ሱዳን መግቢያ ኬላዎች ምርመራ ሲካሄድባቸው የቆየ ሲሆን በቅርቡ እንደ ደጀን፣ ደብረ ብርሃንና ባቲ ባሉ ቦታዎችም አገልግሎት መስጠት ይጀምራል ነው ያሉት ዶክተሩ የመመርመሪያ ኪት ችግር ግን አሳሳቢ መሆኑንም ዶክተር መልካሙ ይጽዋል። ከአዲስ አበባ በባስ ወደ ባህር ዳር የሚገባበት ወደ ጎንደር የሚገባበት መንገድ በዛ ነው። ለዚህ ደጀር ላይ አንድ ስክሪኒንግ እንሰራለን። ደብረ ብርሃን ነው ሌላው ጌት። ሶስተኛ አሁን ልንሰራ ያሰብ ነው በዛ። ከአፋር እና ከጅቡቲ የሚመጡ አንዳንድ እንትኖች በባቲ በኩል ስላለ ሶስተኛ የምንጨምረው ሳይት ደግሞ ያ ነው። እስካሁን ያንን ያላደረግንበት ምክንያት ለስክሪኒንግ የሚያገለግሉት መሳሪያዎች ያው የሚገኙም ስላልሆኑ እና ውድም ስለሆኑ ሃገር ውስጥ ማግኘት ስለማይቻል ነበር። አሁን ግን ስላገኘን ፕሮባብሊ ሰኞ እንጀምራለን ማለት ነው። ከዚህ በፊት ሳውዝ አፍሪካም ተልኮ ነበረ ምርመራው ሲካሄድ የነበረው አሁን ደግሞ ሃገር ውስጥ መጥቶ ምርመራው እየተሰጠ ነው። ከዚህ በኋላ በየሪጂኖቹም እንዲሁ ምርመራው እኛም ጠይቀናል፣ በጤና ሚኒስቴር በኩልም እየተሰራ ነው። ለዚህ በቅርቡ ባህር ዳር እና ደሴ ላይ እንድንጀምር እናገኛለን የሚል ተስፋ አለን። ህብረተሰቡ በጤና ባለሙያዎች የሚሰጠውን የጥንቃቄ መልእክት መስማትና ተግባራዊ ማድረግ እንዳለበት የጠቆሙት ደግሞ የግብረ ኃይሉ አባል እና በአማራ ክልል የማህበረሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ሀይሉ ናቸው። ታላላቅ ስብሰባዎች የሚያደርጉ ተቋማትም የመንግስትን ትዕዛዝ ማክበር እንዳለባቸው ጠቁመዋል። አሁን ህብረተሰባችን ሳይረበሽ ይረጋጋ ብለናልኛ አንደኛ ከተረጋጋን ማዳመጥ ስለምንችል ማለት ነው ካዳመጠ ነው ደግሞ የትኛውን ክፍል ነው ማዳመጥ ያለ ማዳመጥ ነው፣ ሳይንሳዊ በሆነው መንገድ ያለውን አሁን ራሱ ይሄ ነጭ ሽንኩርት ምን የሚለው እኮ ለአስፈላጊ ውድ የዋጋ ንረት ሁሉ ተዳርጓል። ህብረተሰቡ በሚያደርገው ሽ እኛ እንደ ህክምና ባለሙያ ለህብረተሰቡ ማስተላለፍ የምንፈልገው ነገር ሳይንሳዊ በሆነ መንገድ ቅድም ያልነውን በሽታ የመከላከሉን ተግባር እንዲተገብር ነው። እጅ መታጠቡን በሚያስነጥስ በሚያስልበት ጊዜ በክርን መጠቀምን በበሽታው ከሚጠረጠሩ ሰዎችን አለመቅረብ ለምሳሌ የሪስክ ፋክተር ያላቸው ለምሳሌ ይሄ የትራቭል ሂስትሪ ያላቸው ኮንፊርምድ ኬዝ የሆኑትን አለመጠጋት መራቅ ነው። እኒህን የመሳሰሉ ነገሮች ነው መከተል ያለበት ህብረተሰቡ። ይሄ እንዲወሰር ነው። የተዛባ መረጃዎችን በመያዝ በህብረተሰቡ ዘንድ የሚፈጠረውን ግራ መጋባት ለማስቀረት የሚዲያ ተቋማት ጠንካራ የግንዛቤ ማስጨበጥ ስራ መስራት እንዳለባቸው ዶክተር ማህተመ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። አሁን ደግሞ ወደ እናንተ ወደ ወጣቶች ስልክ ደውለን ያሰባሰብነውን አስተያየት መልሰ እናስደምጣችኋለን። ወጣቶች ራሳችሁን ከኮረና ለመከላከል ምን እያደረጋችሁ ነው የሚል ነው ጥያቄው። እደን ገረመው ናት ወደ ወጣቶቹ ደውላ አስተያየታቸውን የጠየቃቻቸው እንደሚከተለው ይሰማል። መቀለም የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮ መሰናዷችን ነው። አሁን ደግሞ ወደ እናንተ ወደ ወጣቶች ስልክ ደውለን ያሰባሰብነውን አስተያየት መልሰ እናስደምጣችኋለን። ወጣቶች ራሳችሁን ከኮረና ለመከላከል ምን እያደረጋችሁ ነው የሚል ነው ጥያቄው። ኤደን ገረመው ናት ወደ ወጣቶቹ ደውላ አስተያየታቸውን የጠየቃቻቸው እንደሚከተለው ይሰማል።

ከዓለም ሰው ከሰላምታ መቆጠብ ነው የሚሆን ሰሚ በተለያዩ ሚዲያዎች እንደሰማ ነው። ሳል በሚያስመጥስ ጊዜ ወደ ሌሎች ሰዎች እንዳይተላለፍ በሽታው ሁለት ሜትር ያህል መራቅ ከሌሎች ሰዎች እንደገና ደግሞ ማስክ የሚባለውን መሸፈኛ መጠቀም። የአፍሪካ መስተኞች በጣም ብዙ ጊዜ እጃችን እየታጠብን ያለ ነው ነው እጃችን በጣም መታጠብ አለብን የሚለውን ስለሰማ ሁለተኛ ነገር በተሻለ አቅም ሶሻል ዲስታንሲንግ የሚባለውን በደንብ ፕራክቲስ እያደረግነው ነው። ከቤት መስራት የምንችለው ከቤት እየሰራን ነው ያለ ነው። በጣም ብቻ ፐብሊክ የምንወጣው በጣም የተገደበ ሰዓት ነው። ትንሽ ኮንፊዥን ያለን የማርክ ማድረግ አለብን ወይስ አለብን የሚለው ላይ ነው ን ግድ ቢሮ መሄድ አለብኝ። ግን እኛ ቅም ሜይ ቢ ዋክ ማድረግ ያለብኝ ያህል ዋክ አደርጋለሁ። በታክሲ ነው የምሄደው ግዴታ። ግን ደግሞ ታክሲ ኦብይስሊ ተጠቅጥቆ ነው የሚሄደው። እዚያ ነገር ምንም ማድረግ አይቻልም። በእግሬ ነው የምሄደው። እዛም ሄድ እጄን ብዙ ጊዜ ይታጠባለሁ። ሳንታይዝ አደርጋለሁ ጠጠባ ወጣቶች አስተያየታችሁን ስላካፈላችሁን በጣም እናመሰግናለን። በእናንተ በኩል ጥያቄ ካላችሁ ተሳተፉ። የቪኦኤ አማሪክ የፌስቡክ ገጻችን ክፍት ነው። በዛ በውስጥ መስመርም መልክት መላክ ትችላላችሁ፣ መጠየቅ ትችላላችሁ። ኢሜይል አድራሻችንን ተጠቀሙ። ሆርናት ቪ ኒውስ የኢሜይል አድራሻችን ነው። አስተያየቶች ካሏችሁ አካፍሉን። በእኛ በኩል ለዛሬ የያዝናቸውን መሰናዶች በዚህ አጠናቀናል። ፕሮግራሙን በመምራት አብሬያችሁ ያመሸው ጽዮን ግርማ ነበርኩ። ፕሮግራሙን ያቀናበረልን ደግሞ ኤልያስ አስማረ ነው። ደናደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዣ አለሁ በእኔ በኩል ደህና፣ ደህና ሀይ! እንዴት ናችሁ? ዲበኩሉ ታፈሰ ነኝ፣ የጃኖ ባንድ ድምፃዊ። በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ አብዤያቸዋለሁ። መልካም gu Yeah.